መዝሙር አንድ መቶ ሀያ ዘጠኝ እስራኤል ከታናሽነቴ ጀምሮ ብዙ ጊዜ ተሰለፉብኝ ይበል። ከትንሽነቴ ጀምሮ ብዙ ጊዜ ተሰለፉብኝ፣ ነገር ግን አላሸነፉኝም። ኀጢአተኞች በጀርባዬ ላይ መቱኝ፣ ኀጢአታቸውንም አስረዘሟት። እግዚአብሔር ጻዲቅ ነው፣ የኀጢአተኞችን አንገታቸውን ቈረጠ። ጽዮንን የሚጠሉ ሁሉ ይፈሩ፣ ወደ ኋላቸውም ይመለሱ በሰገነት ላይ እንደ በቀለ ሳር ሳይነቀል እንደሚደርቅ ለሚያጭደው እጁን ነዶዎቹን ለሚሰበስብ እቅፉን እንደማይሞላ ይሁኑ። በመንገድም የሚያልፉ የእግዚአብሔር በረከት በእናንተ ላይ ይሁን፣ በእግዚአብሔር ስም እንመርቃችኋለን አይሉም።